The voice of America. የአሜሪካ ድምፅ ራዲዮ ጣቢያ የአፍሪቃ ቀንድ አገልግሎት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚያሰማውን ፕሮግራም አሁን ጀመረ። ኢትዮጵያ ነጻና ፍትሃዊ እንደሚሆን የምንጠብቀውን ምርጫ ወደፊት እያስኬደች ያለች ዲሞክራሲያዊት አገር ነች አሉ የአሜሪካ ረዳት ውጭ ጉዳይ ሚኒስትር ዌንዲ ሸርማን። የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ መልስ ሰጥተዋል። ኢትዮጵያ ኢትዮጵያ በአፍሪካ አህጉር እጅግ በፍጥነት እያደገ የሚገኝ ኢኮኖሚ ካላቸው ሀገሮች አንዷ ናት። ነጻ፣ ፍትሐዊ፣ ተአማኒ እንደዚሁም ግልጽና አሳታፊ እንደሚሆን የምንጠብቀው ምርጫ ወደፊት እያስኬደች ያለች ዲሞክራሲያዊት ሀገርም ናት። የራሷ እሷ የምትሰራበት የስቴት ዲፓርትመንት በየዓመቱ የሚያወጣውን ሪፖርት እኮ መመልከት ይበቃል። እዛ ሪፖርት ላይ እኮ በግልጽ ይህ መንግስት እራሱ ያወጣውን ሕግ የማያከብር ለምንም አይነት ዴሞክራሲያዊ እሴቶች ምንም ደንታ የሌለው ማንም ይህንን ስርዓት የተቃወመውን ሁሉ አሸባሪ ያለ ጋዜጠኞችን ት በሰላማዊ መንገድ የሚታገሉ የፖለቲካ ድርጅቶችን በየእስር ቤቱ የሚያጎር መንግስት እንደሆነ የነሱ የራሳቸው በተደጋጋሚ ያቀረቡት ነው። በቅድሚያ የተሰማው ሚስ ሸርማን ከተናገሩት ሲሆን ተከትሎ የቀረበው ደግሞ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ የሰጡት መልስ ነው። በዕለቱ አብይ ርዕስ ይደመጣል። ከለጥያቄው መልስ ውይይት፣ ክፍል አንድ፣ አፍሪካ፣ በጋዜጦች እና እሰጥ አገባ የዛሬ መደበኛ ቅንብሮች ናቸው። እንደምን አመሻችሁ አድማጮቻችን፣ አስተናጋጆቻችሁ ያዳነች ፍስሐዬና አዲሱ አበበ ነን። ፕሮዲሰሩ ቴሌ ላይምቤክ ዛሬ፣ አርብ ሚያዝያ ዘጠኝ ቀን 2007 ዓ.ም ነው። አሁን ዜናውን እናስቀድማለን። ሱዳን ውስጥ ለአራት ቀናት ያህል ምርጫ ሲካሄድ ከቆየ በኋላ ድምፅ የተሰጠባቸው ካርዶች እየተቆጠሩ ነው። ተቃዋሚ ፓርቲዎች በምርጫው ላለመሳተፍ በመወሰናቸውና ለመምረጥ የወጣው ሰው ብዛትም ያነሰ በመሆኑ የምርጫው ሂደት ከአንድ ለአንድ ቀን ተራዝሟል። የምርጫውን ውጤት ለማወቅ ጊዜ የሚወስድ ቢሆንም ተቃዋሚ ፓርቲዎች ስላልተሳተፉበት ፕሬዚደንት ዑመር አልበሽርና ገዢው ብሔራዊ ኮንግረስ ፓርቲ ያሸንፋሉ ተብሎ ይጠበቃል። ባለፈው ሰኞ በተጀመረው የሶስት ቀናት ምርጫ የመራጩ ብዛት በማነሱ ለአንድ ቀን ተራዘመ። የብሔራዊ ምርጫ ኮሚሽን ሊቀመንበር ሙህታር አል አሳም ፕሬዚዳንት ባሽር ሊያሸንፉ ይችላሉ፣ ከአምሳ ከመቶ በላይ ድምፅ ካላገኙ ግን ማጣሪያ ምርጫ ይካሄዳል ብለዋል። ከእያንዳንዱ የምርጫ ጣቢያ የተገኘው ውጤት እንደደረሰ ይፋ እንደሚደረግ፣ የመጨረሻው ውጤት ግን እንደ አውሮፓ አቆጣጠር ሚያዝያ 27 ቀን እንደሚታወቅ የምርጫው ኮሚሽን ሊቀመንበር ተናግረዋል። የኢቦላ ቫይረስ ከፍተኛ ጉዳት ሲያደርስባቸው የቆዩት ሦስቱ የምዕራብ አፍሪካ አገሮች የበሽታውን ስርጭት በመመለከት ረገድ መልካም እርምጃ እያሳዩ መሆናቸውን አንድ የአፍሪካ ኅብረት ከፍተኛ ባለሥልጣን አስታወቁ። ከመጋቢት 17 ቀን ወዲህ በሦስቱም አገሮች ውስጥ አንድም በቫይረሱ የተጠቃ ሰው እንደሌለም ገልጠዋል። መለስካቸው አማሃ ተከታዩን አጭር ዘገባ የኅብረቱ ጽሕፈት ቤት ካለበት ከአዲስ አበባ አድርሶናል። በአፍሪካ ኅብረት የማህበራዊ ጉዳዮች ኮሚሽን ኮሚሽነር ዶክተር ሙስጠፋ ካሎኮ ዛሬ በኅብረቱ ዋና ጽሕፈት ቤት በሰጡት አጭር ጋዜጣዊ መግለጫ ሦስቱ የምዕራብ አፍሪካ ሀገሮች ማለትም ጊኒ፣ ላይቤሪያና ሴራሊዮን ላለፈው አንድ ዓመት ያህል ኢቦላ የተባለው ቫይረስ በሚያስከትለው በሽታ በሺዎች የሚቆጠሩ ዜጎቻቸውን ያጡ መሆናቸውንና ከፍተኛ ማህበራዊ ድቀት እንዳጋጠማቸው ገልጸዋል። ዛሬ ግን የምስራች ይዘው እንደመጡ የገለጹት ኮሚሽነር እውነቱን ለመናገር በአሁኑ ወቅት እጅግ የቀና ጎዳና ላይ እንገኛለን ብለዋል። እያንዳንዱ ሀገር ለማለት ይቻላል በጣም ትርጉም ያለው ግስጋሴ እያስመዘገበ ነው። በተለይም ላይቤሪያ ሴራሊዮንን አስከትላ ካለፈው መጋቢት 27 ወዲህ በአንድ ሳምንት ውስጥ በኢቦላ ቫይረስ መያዛቸው የተረጋገጠ ዘጠኝ ሰዎችን ብቻ መዝግበዋል። እና የምሥራቹ ምንድን ነው? እነዚህ ዘጠኝ ሰዎች ቁጥጥር ሲደረግባቸው የቆዩ አዲስ በቫይረሱ የተያያዙ አለመሆናቸው ነው። በዚህ ዓመት ማንም አዲስ የተመዘገበ በሽተኛ የለም ማለት ነው። ጊኒ ደግሞ ሀያ አንድ በበሽታው የተያዙ ሰዎች አሏት። እና በመላው በኢቦላ ሲታመስ በነበረው አካባቢ አሁን ያሉት ሕሙማን ሰላሳ ብቻ ናቸው። ዶክተር ሙስጠፋ ካሎኮ ጨምረው እንደገለጹት አሁን የተገኘ ውጤት አህጉሪቱ ያላትን ኃይል ሁሉ በተመረጡ ተግባራት ላይ ለመዋል ትኩረቷንም ለመስጠት የሚያስችላት ሁኔታ ፈጥሯል። አሁን እንግዲህ አሉ ዶክተር ኮሎኮ፣ አሁን እንግዲህ ሁሉም ሲጠቃለል ለማንኛውም አደጋ ራስን የማዘጋጀት ሥራ ነው። ያ ማለት ደግሞ የጤና ተቋማትን ማጠናከር ነው። በድኅረ ኢቦላ የሚካሄዱ ስብሰባዎች ሁሉ የሚነጋገሩበት ጉዳይ የጤና ተቋማትን የማጠናከር ነው። ትጥቃችን እንደላላ ዳግመኛ አደጋ እንዳያጋጥመን አስፈላጊውን ዝግጅት ከወዲሁ እንዴት ማከናወን ይቻላል በሚለው ጉዳይ ላይ ነበር ስብሰባዎቹ ሲካሄዱ የነበሩት ብለዋል ኮሚሽነር ሙስጠፋ ኮሎኮ። በመጪው ጁላይ ላይ ሀያና ሀያ አንድ 2015 ዓ.ም ሕብረት አፍሪካ በማላቡ ኢኳቶሪያል ጊኒ ኢቦላን በተመለከተ ዓለም አቀፋዊ ስብሰባ እንደምትጠራም ኮሚሽነሩ ይፋ አድርገዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዩናይትድ ስቴትስ አየር ወለዶች የዩክራይን ወታደሮችን ለማሰልጠን በያዝነው ሳምንት በመግባታቸው የውጭ ወታደሮች መግባት የዩክራይንን ሁኔታ ሊያናጋ ይችላል ስትል ሩሲያ አስጠንቅቃለች። የፕሬዝደንት ቭላዲሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ለጋዜጠኞች ሲናገሩ ሩሲያ ወይም የዩክራይን ሳይሆኑ የሶስተኛ ሀገር አሰልጣኞች በዩክራይን መግባት ምስራቃዊ ኡክራይን ሊጎዳ ይችላል ብለዋል። በምስራቅ ኡክራይን የሩሲያ ደጋፊ አማጽያን ኡክራይን ወታደራዊ ኃይል ጋር እየተዋጉ መሆናቸው ይታወቃል። ዩናይትድ ስቴትስ በዓለም አቀፍ ግንኙነት ላይ የበላይነት ለመያዝ ትሞክራለች፣ ሩሲያ ግን ምንጊዜም ቢሆን የትብብር ፍላጎት አላት ሲሉ ፕሬዚደንት ፑቲን ትላንት መንቀፋቸው ይታወሳል። ራሳቸውን ልዩ ኃይሎችና የዓለም ሀያላን ቁንጮ አድርገው የሚያዩ ሀገሮች ፍጹማዊ ነገስታት እንጂ አጋሮች አያስፈልጓቸውም ሲሉም ፕሬዚደንት ፑቲን ዩናይትድ ስቴትስ ነካክተዋል። የሩሲያ ፕሬዚደንት ትላንቲን ያሉት በቴሌቪዥን ቀጥታ ስርጭት ህዝቡ ለሚያቀርበው ጥያቄ መልስ ይሰጡ በነበረበት ወቅት ነው። በመጨረሻም የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የመን ውስጥ በአስቸኳይ ተኩስ እንዲቆም ጥሪ አድርገዋል። የሱኒ አረብ አገሮች ጥምረት በሻ አማጽያን ላይ የአየር ድብደባ እያካሄደ መሆኑም ይታወቃል። ዋና ጸሐፊ ትናንት ዋሽንግተን ሆኖ ባደረጉት ንግግር የመን እየጋየች ነው፣ መፍትሄ ሊሆን የሚችለውም ሁሉም ወገኖች ተኩስ አቁመው ድርድር ማካሄድ ብቻ ነው ብለዋል። የመን ከገባችበት አረንቋ ልትወጣ የምትችልበት የተሻለው አማራጭ በተባበሩት መንግስታት ድርጅት የተደገፈ ዲፕሎማሲያዊ ሂደት ነው ሲሉ መክረዋል። በሳውዲ አረቢያ የሚመራው ጥምረት ከሶስት ሳምንታት በፊት በኢራን ይረዳሉ በሚባሉት ሁጤ አማጽያን ላይ የአየር ድብደባ ከጀመረበት ጊዜ አንስቶ በትንሹ ሰባት መቶ ሰዎች ተገድለዋል። በግጭቱ ለተጎዱት በሚሊዮኖች የሚቆጠሩ ሰዎች አስቸኳይ ረድኤት ለማቅረብ ሲል በመንግስታቱ ድርጅት የ274 ሚሊዮን ዶላርስ መዋጮው ለማግኘት ዛሬ ተማጽኖ አቅርበዋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱን ለዜናው እናመሰግናለን። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት በ19፣ በ22 እና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሰዓት ላይ እንገኛለን። አድማጮች የምናስተናግዳችሁ እኔ አዲሱ አበበ እና አዳነች ፍሰሀዬ ነን። ለሊበራል እና ለሶሻል ዲሞክራሲ የሚሆን ኢትዮጵያ ስለሌለችም መጀመሪያ ያችን ኢትዮጵያ የመገንባት ጎን ለጎን ግን ዲሞክራሲ የማሳደግ ይሄ ደግሞ ያው አብዮታዊ ዲሞክራሲ የሚባለው ማለት ነው፣ ወይም ደግሞ ልማታዊ ዲሞክራሲ የሚባለው ኢትዮጵያዊ የሆነ ዲሞክራሲ፣ አገሪቷን ያገናዘበ፣ ነባራዊ መነሻ ያየ ዲሞክራሲ ማየት ራይ አለኝ ማለት ነው። ስለዚህ ለኢትዮጵያውያን የሚመጥን ለአሜሪካ የማይገባ ለደቡብ አፍሪካ የማይገባ ለናይጄሪያ የማይገባ ወይም ደግሞ ከነሱ ያነሰ ከነሱ ያነሰ የዲሞክራሲ የሚያስፈልገን አይደለም። መጀመሪያ ያደመጣችሁት ወጣት ኤልያስ ግዳይ፣ ሁለተኛው ደግሞ ደስታ ዲንቃ ናቸው። ነገ ሰፋ አርገን እናቀርበዋለን። ዛሬ ግን በዚህ በመጀመሪያው ለጥያቄው ምርስ ፕሮግራም የሚቀርቡ እንግዶች ናቸው። ሌሎች እንግዶችም አሉ። ከነሱ ጋር አሁን የዕለቱ አብይ ርዕስ ኢትዮጵያ፣ ነፃና ፍትሐዊ እንደሚሆን የምንጠብቀውን ምርጫ እያካሄደች ያለች ዲሞክራሲያዊት ሀገር ናት ሲሉ የአሜሪካ ረዳት ውጭ ጉዳይ ሚኒስትር ዌንዲ ሸርማን ተናገሩ። አንጋፋው የተቃዋሚ ፓርቲ መሪ ፕሮፌሰር በየነ ጴጥሮስ ግን የኢትዮጵያ ዲሞክራሲ በ1983 ዓ.ም ወደ ነበረበት ተመልሰዋል ብለዋል። የአሜሪካ ረዳት ውጭ ጉዳይ ሚኒስትር በሰጡት ተጨማሪ አስተያየት ግንቦት ሰባትን ጨምሮ ማንኛውም ቡድን በሕግ የተመረጠውን መንግስት በኃይል ለመጣል መንቀሳቀስ እንደሌለበት የመንግሥታቸው አቋም መሆኑን አብራርተዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። የኢትዮጵያ ጠቅላላ ምርጫ ሊካሄድ አምስት ሳምንታት ሲቀሩት በአዲስ አበባ የተገኙት የአሜሪካ ረዳት የውጭ ጉዳይ ሚኒስትር ዌንዲ ሸርማን ይህንኑ ምርጫና ተያያዥ ጉዳዮችን እየተመለከተ አስተያየት ሰጥተዋል። ረዳት የውጭ ጉዳይ ሚኒስትሯ ለጋዜጠኞች አስተያየቱን የሰጡት ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር ከተወያዩ በኋላ ነው። ረዳት ሚኒስትሯ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በተላለፈው አስተያየታቸው በሀገሪቱ ያለው የኢኮኖሚ የዲሞክራሲና የምርጫ ሂደት መሻሻል የሚታይበት መሆኑን አብራርተዋል። ኢትዮጵያ በአፍሪቃ አህጉር እጅግ በፍጥነት እያደገ የሚገኝ ኢኮኖሚ ካላቸው ሀገሮች አንዷ ናት ነጻ፣ ፍትሐዊ፣ ተአማኒ እንደዚሁም ግልጽና አሳታፊ እንደሚሆን የምንጠብቀው ምርጫ ወደፊት እያስኬደች ያለች ዲሞክራሲያዊት ሀገርም ናት። ኢትዮጵያ ዲሞክራሲዋን በማጠናከር ማሻሻል አሳይታለች። ምርጫ በተካሄደ ጊዜ ሁሉ አንዱ ከሌላው እየተሻለ የመጣበት ሁኔታ ነው። በሀገሪቱ የሚገኙ የተቃዋሚ ፓርቲ መሪዎች ግን በአሜሪካዊቷ ባለስልጣን አስተያየት አይስማሙም። ከ1987 ጀምሮ በነበሩት ምርጫዎች ሁሉ የተሳተፉት የወቅቱ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከእነዚህ አንዱ ናቸው። የኢትዮጵያ የዲሞክራሲ ሂደት ወደፊት አልሄደም፣ ይልቁን ወደ ኋላ ተመልሰዋል ባይ ናቸው። ባለፈው አምስት ዓመት በፊት የተካሄደው ምርጫ የኢትዮጵያና የዴሞክራሲያዊ ሂደት ወደ ኋላ ወደ 1983 ወደ ነበርንበት መልሶታል። ኢህአዴግ 99.6 አሸነፍኩ ስል ሁሉ ነገሩ አለቀ ማለት ነው በ መድበለ ፓርቲ ስርዓት ነው ደግሞ እየገነባው ያለሁት ከምለው አንጻር ሲታይ በደርግ ጊዜ ያው አንድ ፓርቲ ተናዘጠኝ ነጥብ ስድስት አሸንፍ ያሉ ብሎ አያውቅም። እነሱ እንኳን ሰማኒያ ቤት ነው አንድ ጊዜ ማስታውሰው፣ ሰማኒያ አንድ ከመቶ ድጋፍ አግኝተናል የሚሉ ነው ደርጎች ሲያውሩ የሰማሁት እና ከዚያም አልፎ የሄደ ወደ ኋላ የተመለሰ ሁኔታን ወደ ዲሞክራሲያዊ ፈር ለመመለስ ለምናደርገው ትግል የአሜሪካን የዴሞክራሲ አጀንዳ ያግዘናል፣ አስፈላጊውን ምክር ይሰጣል ላለው መንግስት፣ ተቃዋሚውንም እንደዚሁ በዚህ እርምጃው ያግዛል የሚል ምኞት ኑሮን ነው። ነጋጠባ በሚፈልጉበት ጊዜ መረጃ እየሰጠናቸው የእኛን ችግሮች እያብራራን ድጋፍ ያስፈልጋል ። ኢትዮጵያ ትጠቀመው ዓለምም በኢትዮጵያ ምክንያት የሚጠቀመው አሜሪካን በተለይ በሴኪሪቲ በመሳሰለው ባለው ስጋቱ ሁሉ የሚጠቀመው ዴሞክራሲያዊት ኢትዮጵያ ስትገነባ እርግጠኛ የሆነ አጋር አገኘች የምትባለው የዚህ አይነት ሁኔታ ውስጥ እቺ ሀገር በዴሞክራሲያዊ ፈርስ ብትገባ ነው። ረዳት የውጭ ጉዳይ ሚኒስትሯ ዌንዲ ሸርማን ወደ ኢትዮጵያ የመጡት በምርጫ ወቅት መሆኑን ያስታወሱት ፕሮፌሰር በየነ ተቃዋሚዎችንም ማነጋገር እንደነበረባቸው ያምናሉ። በተለይ በዚህ በምርጫና በመሳሰሉት ሁልጊዜ በኢትዮጵያ ውስጥ ከውጥረት ተለይቶ የማይታወቀውን ሁኔታ በማስመልከት እዚህ አይነት ባለስልጣኖች ሁሉንም ወገን ያነጋግራሉ። በቂ ግንዛቤም ካገኙ በኋላ ተገቢውን ምክር ይሰጣሉ። ይህኛው ጉብኝት በጣም የተለየብኝ ሆኗል። ከውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር በነበራቸው ቆይታ ለአካባቢው ስጋትና አሳሳቢ በሆኑ ጉዳዮች ላይ መምከራቸውንም ረዳት የውጭ ጉዳይ ሚኒስትሯ አስረድተዋል። ከውይይቱ ነጥቦች መካከልም ሶማሊያን የማጠናከር ጉዳይ፣ አልሸባብ፣ ቦኮ ሀራም፣ አይሲስና አልቃይዳ የደቀኗቸው ስጋቶች እንደሚገኙበት ጠቅሰዋል። እርሳቸው እንዳሉት የኢትዮጵያ ፓርላማ በአሸባሪነት የፈረጃቸው ቡድኖች ጉዳይም በውይይቱ ተነስተዋል። ግንቦት ሰባትን ጨምሮ የትኛውም ቡድን በህዝብ የተመረጠውን መንግስት በኃይል ለመጣል መንቀሳቀስ እንደሌለበት በመጥቀስም የመንግስታቸውን አቋም አብራርተዋል። United States uh, believes that no group, including Ginbat 7, ግንቦት ሰባትን ጨምሮ የትኛውም ቡድን በዲሞክራሲያዊ መንገድ የተመረጠውን መንግስት በኃይል ለመጣል መሞከር ወይንም ይህንን ለማድረግ መናገር እንደሌለበት ዩናይትድ ስቴትስ ታምናለች እነዚህን አሳሳቢ ሁኔታዎች በጣም ጥብቅና ተገቢ በሆኑ መንገዶች መፍትሄ ለመስጠት ከኢትዮጵያ መንግስት ጋር የምንሰራውን ስራ እንቀጥላለን። ዓለም በዚህ ጊዜ በርካታ ነገሮችን እየተጋፈጠ ነው። ኢትዮጵያ በጣም ጠንካራና በማደግ ላይ ያለች ሀገር ናት። እናም መረጋጋቱ፣ ሰላሙ፣ ጸጥታው እየጨመረ የመጣው ብልጽግናን መቀጠሉን ማረጋገጥ እንፈልጋለን። ሀገራቸው ከኢትዮጵያ ጋር ጠንካራ አጋርነት መመስረት እንደምትፈልግም ረዳት የውጭ ጉዳይ ሚኒስትሯ ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። በዘገባው ላይ እንደተጠቀሰው ግንቦት ሰባት በስም ተነስቷል። ከዚያም አስተያየት አግኝተናል እና ሊቀመንበሩ ዶክተር ብርሃኑ ነጋ ደግሞ እንዲህ ብለዋል። በጣም አመሰግናለሁ። አዲሱ ወንዲ ሸርማን ሰጡት የተባለውን ሰምቻለሁ። በእውነቱ በአንድ መልኩ ብዙም አልገረመኝም። የኢትዮጵያ መንግስት ችግሩ ሲገባና በውስጡ ውጥረት ውስጥ በሚኖርበት ጊዜ በተለይ በአካባቢው የሚያደርግላቸውን ጥቅም በመረዳት ለዛ መንግስት የተወሰነ የማረጋጊያ መልእክት ሲያስተላልፉ ይሄ መጀመሪያው አይደለም። ምናልባት ኢትዮጵያ ውስጥ ያሉ ወገኖች እንደሚያውቁት በምርጫ ዘጠና ሰባት ጊዜ እኔ እስር ቤት በነበርኩ ጊዜ የአሜሪካ መንግስት ቻርጅ ዳፌር የነበረችው ቪኬ ሀድልስተን እስር ቤት ድረስ መታ ነው የኢትዮጵያን መንግስት ለማረጋጋት የተመረጥክበትን የከተማ ከንቲባነት ቦታ በፈቃደኝነት ለቅቅ ያለው ብለህ ተናገር ብላ የነገረችኝ ና እንዲህ አይነት ጨዋታ የኢትዮጵያን ጉዳይ አሜሪካ አይደለም ማንም የሚወስነው ሳይሆን የኢትዮጵያ ህዝብ ጉዳይ ነው። እና ምርጫ የሰረቀ ያጨበረበረ፣ ብዙ ኢትዮጵያውያን የገደለን መንግስት በምንም ምክንያት ይሁን የአሜሪካ መንግስት ሊያረጋጋው ከፈለገ ይሄንን ነገር የሚወስነው የ የኢትዮጵያ ህዝብ እንጂ የአሜሪካ መንግስት ወይም ማንም አይደለም በሚል በዛም ጊዜ የነገርኳት። አሁንም እኔ ገና እንትኑን ስሰማ ያየሁት የኢትዮጵያ መንግስት ምን ያህል ውጥረት ውስጥ እንዳለና ምን ያህል ችግር ውስጥ እንደገባ ምናልባት እንደው ህዝቡን ያረጋጋልኝ እንደሆነ አንድ ነገር ተናገሪ ተብላ የተናገረችው ነው የሚመስለው ዩ ነው። በእኔ እምነት ኢትዮጵያ ውስጥ ያለውን በዴሞክራሲያዊ መንገድ የተመረጠ መንግስት ነው ወይንም ዴሞክራሲያዊ የሆነ ምርጫ የሚያካሄድ መንግስት ነው ብሎ መናገር ያውም ለኢትዮጵያውያን፣ ሌላ ነገር አደለም፣ ፌዝ ብቻ ነው ሊሆን የሚችለው፣ ቀልድ ሊሆን ነው የሚችለው። ለኢትዮጵያ ህዝብ ይሄንን ሊነግሩት አይችሉም። የኢትዮጵያ ህዝብ ወያኔ ምን እንደሆነ ያውቀዋል። ወያኔ ምን እንደሆነ ማወቅ ብቻ ሳይሆን በተለያየ መንገድ ስርዓት በቃኝ ብሎ በምንም መልኩ ይሄንን ስርዓት መቀየር አለብኝ ብሎ የተነሳሳበት ጊዜ ነው። የኢትዮጵያም የወደፊት እጣ የሚወሰነው በኢትዮጵያውያን ለነጻነታቸው፣ ለእኩልነት፣ ለዴሞክራሲያዊ ስርዓት የሚያደርጉት ትግል እና በዛም ላይ ባላቸው ቁርጠኝነት የሚወሰን እንጂ ማንም ሌላ አካል የሚወስንላቸው ስላልሆነ ለዚህ በጣም ትልቅ ትኩረትም የሚሰጥበት ነገር አይመስለኝም። በእኔ እምነት ግንቦት ሰባትም በስም ጠቅሰዋል ሚስ ሼርማን እና ግንቦት ሰባትም ሆነ ሌሎቹም ግሩፖች ወይም ቡድኖች ተቃዋሚዎች ማለታቸው ነው ስለ ኢትዮጵያ መንግስት ወይም የኢትዮጵያ መንግስት ለመጣል ማሰብ ወይም መሞከር ፈጽሞ መብት የላቸውም ብላ ዩናይትድ ስቴትስ ታምናለች ነው የሚሉትና በዛ ላይ ትንሽ የሚሉት ካለ የዩናይትድ ስቴትስን መንግስት አጠቃላይ ፖሊሲ ኢትዮጵያን በሚመለከት በኢትዮጵያ ውስጥ የሚካሄደውን ምርጫ፣ የሰብአዊ መብት አያያዝ ምናምን በሚመለከት እኮ የራሷ እሷ የምትሰራበት የስቴት ዲፓርትመንት በየአመቱ የሚያወጣውን ሪፖርት እኮ መመልከት ይበቃል። እዛ ሪፖርት ላይ እኮ በግልጽ ይህ መንግስት ራሱ ያወጣውን ህግ የማያከብር ለምንም አይነት ዴሞክራሲያዊ እሴቶች ምንም ደንታ የሌለው ማንም ይህንን ስርዓት የተቃወመውን ሁሉ አሸባሪ እያለ ጋዜጠኞችን፣ በሰላማዊ መንገድ የሚታገሉ የፖለቲካ ድርጅቶችን በየእስር ቤቱ የሚያጎር መንግስት እንደሆነ የእነሱ የራሳቸው እኮ በተደጋጋሚ ያቀረቡት ነው። ይሄ ነገር ባለበት ሁኔታ በዲሞክራሲያዊ መንገድ የተመረጠ መንግስት ነው የሚል እንደው እንድምታ ያለው እንደ በቀጥታ እንኳን ባትለው እንድምታ ያለው ነገር መናገር፣ ምናልባት ፍሪደም ሀውስ ያወጣውን አይተሃል፣ ወፉል ኢግኖረንስ ነው፣ ካለማወቅ የመጣ ከድንቁርና የመጣ ንግግር ካልሆነ በቀር በምንም አይነት ኢትዮጵያን የሚያውቅ ሰው ይህንን ነገር ይናገራል ብሎ መገመት አይቻልም ነው ያለው። ካለማወቅ ብቻ የመጣም አይመስለኝም። የኢትዮጵያ መንግስት ምን እንደሆነ በደንብ ያውቁታል። የኢትዮጵያ መንግስት ያለበትን ጭንቀት እና የአሜሪካ መንግስት ደግሞ በዚህ በአካባቢው በሁሉም ቦታ ያለውን ውጥረት በየመን የሆነ ያለውን በሁሉም ቦታ የደረሰ ያለውን ውጥረት፣ ሌላ ተጨማሪ ጭንቀትና አለመረጋጋት እንዲፈጠር አንፈልግም የሚል ሲግናል ለመስጠት ካልሆነ በቀር የኢትዮጵያ ህዝብ ምን አይነት ስርዓት ውስጥ እንደሚኖር በደንብ ያውቀዋል። ዌንዲ ሸርማን የኢትዮጵያ ኤክስፐርት አይደሉም። ይህንን ነገር የሚያውቁት ነገር አይደለም። የኢትዮጵያ ህዝብ ነው ወቱን እየኖረው ያለው ያ ህዝብ ደግሞ በቃኝ ያለበት ጊዜ ነው። ዶክተር ብርሃኑ ነጋ የግንቦት ሰባት ሊቀመንበር ስለ ጊዜው እና ስለ አስተያየቱ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። አዲሱ በዚሁ ርዕስ ጉዳይ ላይ ፍሪደም ሀውስም መግለጫ አውጥቷል። የድርጅቱ የአፍሪካ ፕሮግራም ኃላፊ ቡኮቪን ፔትሮቪች ፍሪደም ሀውስ Very clear about uh, Undersecretary Sherman's uh, statement uh, and uh, we think uh, that uh, her statement is uh, ignorant and counterproductive and that she ፍሪደም ሀውስ ረዳት የውጭ ጉዳይ ሚኒስትር ወንዲ ሸርማን ስለ ኢትዮጵያ መንግስት በሰጡት አስተያየት ላይ አቋሙ ግልጽ ነው። አስተያየታቸው አፍራሽና ያለዋቂ ንግግር ነው። በኢትዮጵያ መንግስትና በገዢ ፓርቲ ኢህአዴግ ለሚፈጸሙ ጭቆናዎችና የመብት ረገጣዎች እውቅና እየሰጡ ነው ያሉት። በመጀመሪያ ደረጃ ኢትዮጵያ ዲሞክራቲክ አገር አለመሆኗን ማወቅ አለብን። በመሰረቱ ይህ መንግስት በዓለማችን እስካሉ ጨቋይ መንግስታት አንደኛው መሆኑ ግልጽ ነው። እንደ አውሮፓውያን የዘመን አቆጣጠር በ2005 ዓመተ ምህረት በተካሄደው ምርጫ ብርቱ ፉክክር በገጠመው ጊዜ የተቃዋሚ ድምጾችን በዘዴ አፍኖ ያኮላሸ መንግስት ነው። ቀጥሎም የተቃዋሚ ፓርቲዎችን በማፈራረስ ተግባር ላይ ያተኮረ እንደ አውሮፓውያን የዘመን አቆጣጠር 2009 በኋላም ለምሳሌ የሰብአዊ መብቶችን በማፈን ለመብት መከበር የሚሰሩ ድርጅቶችን አገደ። ከዚያም አፈራረሰ። ቀጣዩን ዘመቻ በጋዜጠኞችና በኢንተርኔት አምደኞች ላይ አድርጎ ወከባውና እስራቱን አጧጧፈ። በአጠቃላይ ኢትዮጵያ ውስጥ ህዝብ ለምርጫ የሚወጣው እኮ ነጻነት አለ ብሎ መብቱን ለመጠበቅ ሳይሆን ከፍርሃት የተነሳ ነው። ሚስተር ቡካቬን ፔትሮቪች የሰጡትን አስተያየት ትርጉም ነው የሰማነው። እናመሰግናለን። ፍሪደም ሀውስ ለዲሞክራሲያዊ ለውጦች የሚሟገት የዓለማችንን የነጻነት ሁኔታ የሚከታተልና ለሰብአዊ መብቶች መከበር የቆመ ነጻ ድርጅት መሆኑ ይታወቃል። በዚህ ጉዳይ ላይ ትናንት ሐሙስ ባወጣው መግለጫም ኢትዮጵያ ውስጥ የተካሄዱትንና አሁንም ሊካሄድ የታቀደውን ምርጫ ዲሞክራሲያዊነት፣ መንግሥቱም ፈጣን የኢኮኖሚ እድገት እያስመዘገበ ያለ ዲሞክራቲክ መሆኑን የውጭ ጉዳይ ምክትል ሚኒስትሯ ወንድ ሸርማን የሰጡትን አስተያየት አስመልክቶ የራሱን ማብራሪያ አስቀምጧል። የምክትል ሚኒስትር ሸርማን አስተያየት በፍሪደም ሃውስ መግለጫ መሰረት ማስተዋል የጎደለው የአላዋቂ ንግግር ነው። የኢትዮጵያን ምርጫዎች ዲሞክራቲክ ናቸው፣ በሐቅ የተካሄዱና ተአማኒነትም አላቸው ማለት የኢትዮጵያ መንግሥት እየፈጸመ ላለው የሰብአዊ መብቶች ረገጣ ዕውቅና እንደ መስጠት ይቆጠራል ብሏል። ፍሪደም ሃውስ እንደ አውሮፓ አቆጣጠር በ2014 ሁለት ጊዜ ባወጣው ዘገባ ኢትዮጵያ በፕሬሱም ሆነ በኢንተርኔት አጠቃቀም ነፃ እንዳልሆነች፣ እንደ አውሮፓ አቆጣጠር በ2015 ባወጣው መግለጫም ኢትዮጵያ በዓለም ነፃ ያልሆነች አገር መሆኗን አመልክቷል። እቱ ወደ መጽሔቱ እናልፋለን። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኢትዮጵያ የስራ ጉብኝት በማድረግ ከሚገኙት የሩዋንዳው ፕሬዝደንት ፖል ካጋሜ ጋር በመሆን በደቡብ አፍሪቃ ውስጥ የሚኖር አፍሪቃውያን ስደተኞችና ፍልሰተኞች ላይ የሚደርሱ ጥቃቶችን አውግዘው የደቡብ አፍሪቃ መንግስት የደህንነት ሁኔታውን ለማሻሻል ጥብቅ እርምጃ እንዲወስድ ጥሪ አቅርበዋል። በደርበንና ጆሃንስበርግ ከተማ የሚኖሩ ኢትዮጵያውያንን በዛሬው ዕለት አነጋግረዋል። ሁኔታው በመጠኑ የተረጋጋ መሆኑን ገልጸው በከተማው ውስጥ መንቀሳቀስ እየጀመሩ እንደሆነ ገልጸዋል። የንግድ ተቋሞቻቸው ዛሬም እንደተዘጉ ነው የገለጹት። በተለይ ከከተማ ወጣ ብለው በሚገኙ ሰፈሮች አሁንም ጸጥታው አስተማማኝ አይደለም። በደቡብ አፍሪቃ የኢትዮጵያ አምባሳደር የዜጎቹን ደህንነት ለማስጠበቅ የያዛቸውን ተግባራዊ እንቅስቃሴዎች እንዲያስረዱን ጋብዘናል። አምባሳደር ሙሉጌታ ከሊልን ያነጋገረው ባልደረባችን ገብረ ገብረ መድህን ነው። ዋና መቀስቀሻ የሆነው ደርባን አካባቢ ያለው ፕሮቪንስ ኮዋዙሉ ናታል ይባላል። የዛ የኮዋዙሉ ናታል ማጀስቲ ወይም ኪንጉ ናቸው ንጉሱ። እሳቸው የውጭ ሀገር ዜጎች ተጠራርገው መውጣት አለባቸው የሚል በራሳቸው ቋንቋ ለህዝቡ ንግግር ሲያደርጉ፣ ይህን የሰማ በጣም ችግር ላይ ያሉ የነሱ ዜጎች ማለት ነው። ተወላጆቹ ይህን ከሰሙ በኋላ በገጠር ውስጥ ያሉትን በተለይ በእነሱ ሎኬሽን ብለው ነው የሚጠሯቸው፣ በቃ መንደሮች ውስጥ ያሉ እንደገና ደግሞ ትልልቅ ከተሞች አሉ፣ እንደገና ሲቲ ደርባን አለ። በዚህ ቦታ ላይ ያለው በአንድ ቀን፣ በሁለት ቀን፣ በሶስት ቀን ቁጥራቸው እየተበራከተ በየቦታው ዘረፋ እንዲያካሂዱ ተደርጎ ሰው አምጾ የተለያዩ መሳሪያዎችን በመጠቀም ነው የአይነት አመጽ ያስነሱት ማለት ነው። አሁን ከዚህ አኳያ ሲታይ ምንድን ነው? አብዛኛው የተጎዳነው እኛ ነን፣ የተጎዳ ነው። የተጎዳነውም በንብረት ነው። የኛው ኢትዮጵያዊው እስከ ገጠር ድረስ ዘልቆ ገብቶ ሱቆችን ነው በየመንደራቸው የከፈተው ማለት ነው። ኢትዮጵያዊው አሁን እዛ ኢትዮጵያኖች የከፈቱበት አካባቢ የሌላ ሀገር ዜጎች የሉም። በአብዛኛው እነሱ ታውን ላይና ሲቲው ላይ ናቸው ያሉት። አሁን ትልልቆቹ ከተሞች ላይ ትንሾቹ ከተሞች ላይ ነው ያሉት እንጂ የገጠር መንደር ውስጥ ውስጥ ባላገር ውስጥ የለም ሌላ ሀገር ዜጋና የኛ የእኛ ኢትዮጵያኖች ናቸው ያሉት። በዚህ ምክንያት ንብረታቸውን የማጣት ሁኔታ ነው የተፈጠረው። አምባሳደር ሙልጌታ አሁን በትክክል የደረሰውን የጠፋውን የሰው ህይወትም ይሁን የደረሰውን ጉዳት በንብረትም ይሁን በሰው ላይ በትክክል የምታውቁት ነገር አለ ምን ያህል ነው? አለ፣ አለ በዚህ በኩል በእኛ በኩል የሞተው አንድ ሰው ነው። የአንድ ሰው ሕይወት ጠፍቷል በእሳት ቃጠሎ ማለት ነው። ሁለት ወንድማማቾች በአንድ ሱቅ ውስጥ፣ ኪዮክስ ውስጥ እያሉ ነው እዛው አሰራርቷቸው፣ በመሳሪያ ማለት ነው። እቃ እንደሚገዛ ሰው ሆነው ተኩሰውባቸው፣ መጨረሻ ላይ ሱቁን ሲቆልፉ ልጆቹ ፔትሮል ቦምብ የሚባለው በጠርሙስ ውስጥ ቤንዚን አርገው በጨርቅ አርገው እሳት አያይዘው ነው ያቃጠሏቸው። አለማው ማርቆስ ማንጎድ የሚባሉና እንዲሁም ተሰማ ማርቆስ ማንጎዴ ወንድማማች ናቸው። አንድ ቤት እያሉ ታናሽየው ተሰማ ነው እዛ እንግዲህ በቃጠሎ በጣም ኃይለኛ ችግር የተፈጠረበት ሁለቱም ወደ ሆስፒታል ሄደው ታናሽየው ወንድሙ ህይወቱ አልፈዋል። ታላቅየው ሕክምና ተደርጎ ትላንትና ከሆስፒታል መውጣት ችሏል። ትንሽ ሰዓቱ ስለቀደመ እንጂ እሱንም ኢንተርቪው ማድረግ የምችልበት ሁኔታ ይፈጠራል። ከዚህ አኳያ ታናሽየው አንድ ሰው ነው በህይወት እኛ ያጣ ነው ማለት ነው። ይህም ከትላንት በስቲያ ሬሳው ወደ ኢትዮጵያ የላክንበት ሁኔታ ነው ያለው። በዚህ በህይወት አምስት ሰው ነው አጠቃላይ። የሞተው አንድ የኢትዮጵያ ነው፣ ሁለት የራሳቸው ዜጋ ነው። እዛው ግርግሩ ላይ እያሉ የተዘረፉ ማለት ነው። ሌላ አካል ሌላ አምባሳደር ሙድጌታ ሌላ አካል ጉዳት የደረሰባቸው ኢትዮጵያውያን አሉ። የመደብደብ መረገጥ፣ እንደዚህ አለ። ግን አሁን ያ የከፋ ነገር ሆኖ ሆስፒታል እየገቡ የሉም። በእኛ በኩል እስካሁን በንብረት በኩልስ፣ በንብረት በኩል ሁለት መቶ አራት ሱቆች ተዘርፈዋል። ሁለት ሱቆች ደግሞ በሳት ተቃጥለዋል። አምባሳደር ሙልጌታ፣ አሁን ኤምባሲዎን ምን እያደረገ ይገኛል? በአሁኑ ሰዓት ኢትዮጵያኖች ለመታደግ ምን እየሰራ ነው ኤምባሲዮ? እንግዲህ ኤምባሲው ዋና ጽህፈት ቤቱ ያለው ፕሪቶሪያ ነው። እኛ ግን አሁን ያለነው ደርባን ነው። ስድስት መቶ ስልሳ ኪሎ ሜትር ርቀት ነው ከኤምባሲው ያለነው ማለት ነው። አሁን ዘጠነኛ ቀናችንን ይዘናል። ይሄ ረብሻ ከተፈጠረ ጀምሮ ያሉት የኢትዮጵያኖች በያሉበት ሰፈር የመጠየቅና እንደገና አስተባባሪ ኮሚቴ በተለይ ከተማ ላይ ያሉትን አስተባባሪ ኮሚቴዎች አሉ ልዛ ላይ የሰየምናቸው ከእኛ ከኤምባሲ ጋር የሚሰሩ እኛ እየሮጥን የምንሄደው ከክልሉ ገቨርነር ጋር ነው እየሰራን ያለ ነው ሰው ተመድቦ ማለት ነው። ፕሪሚየሩ አለ፣ የከተማው ከንቲባ፣ ምክትል ከንቲባዎቹ አብረን እየረዱን ፖሊስ ኦፊሰሮች በየካምፑ ሄዶ የመጎብኘትና የመንግስት አካላትን በተለይ አንዳንዴ ረብሻ ሲነሳ የረባሾቹ ቁጥር ከፍተኛ ይሆናል ከፖሊሶች ቁጥጥር ውጭ በሚሆንበት ሰዓት ላይ የፖሊስ ቁጥር እንዲጨመር በማድረግ ዘጠኝ ኤምባሲዎች እዚህ ናቸው ያሉትና ከእነሱ ጋር አብረን በመሆን የክልሉን ኃላፊ በማነጋገር ተጨማሪ ፖሊስ እንዲመጣ ማድረግ ተችሏል። አሁን ለዛ ነው እንግዲህ ዛሬና ትላንት ቀዝቃዛ ነው የሆነው። ምንም ረብሻ የተፈጠረ ነገር የለም፣ ዘረፋም የለም ማለት ይቻላል። አሁን ማለት ነው ይህንን እያስተባበርንና በተለይ ደግሞ የዙሉ ንጉስን በአካል ማግኘት የቻልኩበት ሁኔታ አለ። አንተ ተናግረ ነው እየተባለ ነው ያለው እና ይሄ ከተናገርክ በኋላ ነው ይሄ ረብሻ የመጣው። አንተ ከድምፅ ከሰሙ የአንተ ንጉስ መሆንን የሚቀበል ህዝብ ነው እና ያንተ ጎሳ ያለው መናገር አለብ ብለን ያንን በመጮ እንዲናገሩ ማድረግ ችለናል። ትላንትና እንግዲህ ሰላማዊ ሰልፍ እንዲወጡ አድርገዋል። ሌላ የአፍሪካ ማይግራንት ሊወጡ የነበረው እሱ ተሰርዞ ነው እራሳቸው በራሳቸው እንዲቃወሙ ማድረግ የተቻለበት ነው ያለው እና እኛ አሁን ቅርንጫፋችንን ደርባን አድርገን ነው እየተንቀሳቀስን ያለነው። ከሲቪል ሶሳይቲ ጋራ ከኤምጂዎች ጋራ እንዲሁም ከክልሉ መንግስትና ከፌዴራል የሴኩሪቲ ሚኒስትሩ አሉ፣ እንደገና የሆም አፌርስ ሚኒስትሩ አሉ ሴንተር አርገው ይሄ ሁሉ የተሰየሙት እዚሁ ደርባን ስለሆነ ከእነሱ ጋር እየተነጋገርን ነው። ትናንትናም ሶስት ካምፕ የሪፊውጂ ካምፕ ፈርተው የተጠለሉበት ወገኖች ያሉበት ቦታ ለመሄድ ሞክረን ሀያ ሶስት ኢትዮጵያውያኖች ናቸው እነሱም ወጥተው ከሌሎች ጓደኞቻቸው ቤተሰቦቻቸው እንዲቀላቀሉ ማድረግ ተችሏል። በአሁኑ ሰዓት በደቡብ አፍሪካ በዚህ በኩዋዙሉ ናታል አካባቢ ሪፊውጂ ካምፕ ውስጥ ያለ አንድም ኢትዮጵያዊ የለም። ምን ያህል ኢትዮጵያውያኖች ናቸው ደቡብ አፍሪካ ውስጥ ያሉ በአጠቃላይ፣ በተለይ ደግሞ ደርባን አካባቢ ያሉትን ሊታወቃሉ ቁጥራቸው? እንግዲህ ደርባን አካባቢ ከተማ ውስጥ እስከ ከስምንት መቶ እስከ አንድ ሺህ የሚደርሱ ዜጎች እንዳሉ ነው የሚጠበቀው። ከዚህ ውጭ ከከተማ ውጭ ያሉት ደግሞ ቁጥራቸው ይህን ያህል ነው። ደርባን እንግዲህ ወደብ ነው እንደምታውቀው። በተለያዩ ሀገሮች እየሰረጉ የሚገቡበት ኤሪያ ስለሆነ እርግጠኛ ሆነ ቁጥራቸው ይሄ ነው ባይባልም፣ በአብያተ ክርስቲያናት፣ በድሮች እና በተለያዩ አደረጃጀቶች ያሉትን ቁጥር መረጃ ወስደን ስናየው እስከ ሁለት ሺህ አራት መቶ የሚደርሱ ዜጎች አሉ ተብሎ ነው የሚጠበቀው። ባለፉት ሶስት ሳምንታት በደረሱ ጥቃቶች አምስት ሺህ የውጭ ዜጎች መፈናቀላቸውን ዩኤንኤችሲአር ገልጧል። ጥቃት የደረሰባቸው ሰዎች ከሀገሮቻቸው በጦርነት ወይም በጭቆና ምክንያት የጉድ ሸሽተው የተሰደዱና ደቡብ አፍሪካ የገቡ ከለላ ለማግኘት መሆኑም ሊታወቅ ይገባል ሲል ድርጅቱ አስገንዝቧል። በደቡብ አፍሪካ ባለፉት አስር ዓመታት ውስጥ ይህን ያህል ጥቃት አልፎ ሲፈጸም ቆይቷል። እንደ አውሮፓ አቆጣጠር በ2008 ዓ ም ከጆሃንስበርግ የጥቁሮች ቀበሌዎች ውስጥ በደረሱ ጥቃቶች 62 ሰዎች ተገድለዋል። የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ በሁለቱ የሀገሮቻቸው ግዙፍ ከተሞች ውስጥ እያደገ የመጣውን በውጭ ሀገሮች ሰዎች ላይ የሚፈጸሙ ጥቃቶችን አዝማሚያ በአደባባይ አውግዘዋል። ይሁን እንጂ ራሳቸውን ዙማን ጨምሮ የደቡብ አፍሪካ አመራር በውጭዎቹ ሰዎች ሀገራቸው ውስጥ መኖር እምብዛም ደስተኛ አይደሉም እየተባለ ነው። ተቃዋሚዎቻቸውም ዙማን በዚሁ እየወቀሱና እየወረፉ ናቸው። ሪፖርተራችን አኒታ ፖል ከጆሐንስበርግ የላከችው ዘገባ አለ። ሰለሞን አባተ ያቀርበዋል። ዙማ ተናገሩ በመጤዎች ላይ የሀገራቸው ዜጎች እያደረሱ ያሉትን ጥቃት ለማውገዝ የተራዘመ ዝምታቸውን ሰበሩ። ለነገሩ እነ ጁልየስ ማሊማን የመሳሰሉ የጎን ውጋት የሆኑባቸው የተቃዋሚ መሪዎችም ዝም ያሉትን ፕሬዚደንት እዚህም እዚያም በነገር እየወጋጉ ለማነቃነቅ ብዙ ሲጥሩ ታይተዋል። እንዲያውም ደቡብ አፍሪካውያን ከችግሮቻቸው የሚያወጣቸው እየመሰላቸው የሚንጠላጠሉበት መላ የአመፃና የሁከት አማራጭ የሆነ በመምጣቱ ጉዳይ ተጠያቂው ራሳቸው ፕሬዚደንት ጃከብ ዙማ ናቸው እያሉ ሲሸነቁጧቸው ቆይተዋል ማሌማ። ለማንኛውም ፕሬዚደንት ጃከብ ዙማ አሁን ተናገሩ። ይህን ሁከት እጅግ አጥብቀን እናወግዘዋለን። ጥቃቶቹ በደቡብ አፍሪካ በራሷ ሕልውና ውስጥ የተቀረጹ ሴቶችን ሁሉ የሚረግጡ ናቸው። በተለይ ለሰው ልጅ ሕይወት ክብር መስጠትን ሰብአዊ መብቶችን፣ ሰብአዊ ክብርንና ኡቡንቱን ሀገራችን ማንኛውንም አይነት ዘረኝነትን፣ መጤ ጠልነትን፣ ሰው ጠልነትን፣ የጾታ መድሎን የመሳሰሉትን ሁሉ ያለመቻቻል አድራጎቶችን በጽናት ትቃወማለች። ኡቡንቱ በንጉኒ ባንቱ ነገድ ፍልስፍና ውስጥ የጸና ሰብአዊነት ወይም ሰብአዊ ርህራሄ ማለት ነው። ፕሬዚደንት ጃከብ ዙማ እነዚህን ጠንካራ የተባሉ የውግዘትና የደቡብ አፍሪካውያን እሴቶች መግለጫ ቃላት ሲናገሩ በተለይ ከኢትዮጵያ፣ ከማላዊ፣ ከሶማሊያና ከዚምባብዌ ወደ ሀገራቸው ገብተው በዝቅተኛ ገቢ እየኖሩ ባሉ መጤዎች ላይ የተቀጣጠለው ሁከት ባለፉት ጥቂት ሳምንታት ውስጥ ሕይወት ባጠፋበት ብዙዎችን ደግሞ በብዙ ባሸማቀቀበት ወቅት ነው። ፕሬዚደንት ዙማ ለፓርላማቸው ያደረጉት ንግግር ተቀናቃኞቻቸውን እምብዛም ያረካ አይመስልም። ቁጣቸው የነደደ የሚመስለው የዙማ ትልቁ ተቺ የሚባሉት ግራ ነጠቁ ፖለቲከኛ ጁልየስ ማሊማ ፕሬዚደንቱ የሚናገሩትና በእውኑ የሚያስቡት ወይም የሚያደርጉት የተለያዩ መሆናቸውን እየተናገሩ ይወቅሳሉ። ክቡር ፕሬዚዳንት፣ እዚህ መጥተው በመጤዎች ላይ የሚካሄደውን የጥላቻ ሁከት እንደዚሁም አመፃ ለማውገዝ ይዳዳዎታል። ኩባውያን ያስተማሩን አንድ ቁም ነገር አለ። የሰውነትህ ወይም የአካልህ እንቅስቃሴ ቀድሞ ከተዘጋጀ ንግግር በበለጠ ሁኔታ እጅግ ብዙ ይናገራል ይላሉ። እርስዎ ግን አሁን የመጡት ቀድሞ የተዘጋጀ ንግግር ይዘው ነው። አካሎ ግን በጉዳዩ ያስጨነቀው መሪ መሆኖን አይናገርም። እንካንድ ላይ ያለው መኖሪያ ቤቶን ለማደስ የወጣው ገንዘብ መውጣቱ ትክክለኛነቱን ለማረጋገጥ ሲናገሩ ጊዜ የነበረውን አይነት የሰውነት ወትን ወይም የአካል ወትን ግዝፈት አይደለም። ዛሬ ኳዙሉ ናታል ውስጥ እየተፈጸሙ ስላሉ ግድያዎች ሲናገሩ የምናየው ወገኖች፣ የደቡብ አፍሪካውያን አንዳችን ለአንዳችን እናስፈልጋለን። አንገዳደል። አፍሪካ ውስጥ ከሌላው ተነጥሎ መኖር የሚችል አንድም ሀገር የለም። ካንድላ የፕሬዚደንት ጃከብ ዙማ መኖሪያ ቤት የሚገኝበት አቅራቢያ ያለች ከተማ ነች። ለነገሩ የአሁኑን በውጭ ሰዎች ላይ እንዲህ የተቀጣጠለው ሁከት ግዙፎቹ የኢንዱስትሪና የአስተዳደር ከተሞች ጆሐንስበርግና ደርባን ላይ የጫሩት የዙሉ ንጉሥ ጉድዊል ዙዌሌቲኒ የዘሯቸው የጥላቻና የጥል ቃላት ናቸው። ያ ግን አልበቃ ብሎ የራሳቸው የፕሬዚደንቱ የጃከብ ዙማ ልጅ የንጉሡን መልእክት ደግፈው ተናገሩ። የውጭ ዜጎች ጓዛቸውን ቀርቅበው ወደ የመጡበት መሄድ አለባቸው፣ ነበር ንጉሡ ያሉት ነው የተባለው። ንጉሡ ግን መልእክቴን ከኢሲዙሉ ቋንቋ ስትተረጉሙ አጣማችሁ ብኝ ነው እንጂ እንዲህ አይነት ቁጣ የሚያነሳሳ ቃል አልወጣኝም ብለዋል። ለማንኛውም ንጉሡ ለጥላቻ በሚያነሳሳ ንግግር ክስ ተመስርቶባቸው ጉዳያቸው በችሎት ተይዟል። ተቃዋሚው ማሌማ ለጥፋቱ ሁሉ ተጠያቂው ፕሬዚደንቱ ራሳቸው መሆናቸውን ለማስረገጥ እየሞከሩ ቀጥለዋል። የችግሮች ሁሉ መፍቻ ሁከት እንደሆነ ሕዝባችን የተማረው ከመንግስቱ ከራሱ ነው። በእርስዎ አመራር ስር እኮ ነው የማሪካና ታሪክ የተፈጸመው ከሰዎቹ ጋር አልተስማሙም ገደሏቸው ምክንያቱም እርስዎ ልዩነቶችን በሰላማዊ መንገድ በመፍታት አያያዝ አምነው አያውቁማ ማሪካና ላይ የደቡብ አፍሪካ ማዕድን አውጪዎች በነሐሴ 2004 እና በመስከረም 2005 ዓ ም አድማ በመቱበት ወቅት የሀገሪቱ የጸጥታ ኃይሎች የፈጸሙት ግድያ የማሪካና ጭፍጨፋ ተብሎ በታሪክ ተመዝግቧል ደቡብ አፍሪካ ከዘመናት የዘር መድሎ ሥርዓቷ የዛሬ 21 ዓመት አካባቢ የተፈታች ጊዜ ብዙዎች ያለሙት አርቀውም ያስተዋሉት ይህንን የዛሬ ህይወቷን አልነበርም። ደግሞም ብዙ ሰዎች ከአፍሪቃም ከሌላውም የዓለም ጥግ አዲስ ሕይወት የተሻሉ እድሎችን ፍለጋ የሚጎርፉባት አገር ትሆናለች ተብሎም ብዙ አልታሰበም ነበር። የመጀመሪያው ፕሬዚደንቷ ኔልሰን ማንዴላ ያለሙትና የተለሙት በራሳቸው ቃላት እንዲህ ነበር። እነሆ ለሁሉም ፍትህ ይሁን፣ እነሆ ለሁሉም ሰላም ይሁን። በእንዲህ ዐይነቱ እጅግ የገነነ የሰው ልጅ ስኬት ላይ ፀሐይ ከቶ አጠልቅም። ነጻነት ጸንቶ ይኖር። ምናልባት ያቺ ኅብረ ብዝሐ አገር ያቺ ቀስተ ደመና ምድር እነዚህን ቃላት ደግማ መስማት ትሻ ይሆናል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች፣ ሰፋፊ የመጽሔት ዘገባዎቻችን ወደ ሁለተኛው አጋማሽ አድርሰውናል። ስለዚህ ከዚህ ከሁለተኛው አጋማሽ ነገ በስፋት የሚቀርበውን የጥያቄው መልስ ክፍል አንድ ነው። በመጪው ግንበት ወር ብሔራዊ ምርጫ ህዝቡ በድምፁ ሊያስለውጠው የሚመኘው ጉዳይ ምን ይሆን ለሚለው ጥያቄው መልስ ዝግጅት አራት የአገሪቱ የፖለቲካ ንቁ ተሳታፊ ወጣቶች የግል ግንዛቤያቸውን ገልጸዋል። የፕሮግራሙ አዘጋጅ ተስታ በላቸው እያንዳንዳቸውን በማስተዋወቅ ፕሮግራሙን ትጀምራለች። ጥያቄያችንን በመቀበል የፕሮግራማችን እንግዶች ስለሆናችሁ አስቀድሜ አመሰግናለሁ። ወጣቶቹ ወይዘሪት ሳራ ይስሐቅ ተክሉ ከኢትዮጵያውያን ዲሞክራሲያዊ ፓርቲ ኢደፓ፣ ወጣት ደስታ ዲንቃ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የመድረክ አባል ነው። ወጣት ኤልያስ ጊደይ ከኢትዮጵያ ህዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ። ወጣት አናንያ ሶሪ ደግሞ ነጻ ነው የፓርቲ ደጋፊ ወይንም አባል ያልሆነ ወጣት ነው በድጋሚ አመሰግናችኋለሁ እናመሰግናለን እኛም እሺ እንደሚታወቀው ወጣቶች ነገ የሀገሪቱ ተረካቢዎች ስለሆናችሁ በእድሜም በሀገሪቱ የሚገኘውን ህዝብ በብዛት ስለምትወክሉ አለ የሚባለውን ማህበራዊ ሆነ ኢኮኖሚያዊ ጥያቄ በቅርብ የመከታተል እድል ስላላችሁ ህዝቡ ከዚህ ከፊታችን ምርጫ ምን አይነት ለውጥ እንደሚፈልግ የግል ግንዛቤያችሁን ታስጨብጡናላችሁ በሚል ተስፋ ነው የምናወያያችሁ። እና ከወጣቱ ምኞት እንጀምር እስቲ። ሳራን አስቀድማለሁ። ወጣቱ በዚህ በመጪው ምርጫ ምን ተሳክቶ ሊያይ ይወዳል ብለሽ ታምኛለሽ? ሳራ፣ ምንድን ነው አንገብጋቢው የወጣቱ ጥያቄ? ያው አንገብጋቢው የወጣቱ ጥያቄ ብዬ የማስበው ምንድን ነው የስራ እድል ነው የትምህርት እድል ነው እና የጉድ ገቨርናንስ ጥያቄዎች አሉ። ማለት ወጣቱ ማጆሪቲውን ቅድም እንደተናገርሽው የአገሪቷን ፖፑሌሽን ትልቁን ቁጥር የያዘው ወጣቱ ነው። የሀገሪቷ ሰራተኛ ማለት አምራች ሀይልም ወጣቱ ነው። ስለዚህ ለዚህ አምራች ሀይል የሚያስፈልጉ ብለን የምንላቸው አንደኛ በቂ የሆነ የስራ መድረክ ነው፣ ስራ ማግኘት፣ ስራ የሚሰራባቸው መድረኮች ማግኘት ነው። ሌላ ደግሞ ጉድ ገቨርናንስ መልካም አስተዳደር የሚያገኝባቸውን ሁኔታዎች እንትን የሚልበት ነው። ከዛ ውጭ ደግሞ በቂ የሆነ የትምህርት ሽፋን የሚያገኝባቸው በቂ የሆነ የጤና ሽፋን የሚያገኝበት እና እንደ ልቡ የሚንቀሳቀስበት ሀገር ነው ማግኘት የሚፈልገው፣ ብዬ ነው ማስበው ከኔ መረዳት ማለት። እሺ ሳራ የስራ እድል የመልካም አስተዳደር በቂ የትምህርትና የጤና ሽፋን አስፈላጊ ነው ለወጣቱ፣ በዚህ ምርጫ የሚመኘውም ይሄ ተሳክቶ እንዲያይ ነው ብላለች። ለኤልያስ ግደይ እድሉል የኢህአዴግ ደጋፊ ነው እና በዚህ ላይ የሚኖርህ አስተያየት ምንድን ነው? ያለቻቸው ጉዳዮች በአንተ አመለካከት በኢህአደግ መንግስት ተሳክቷል ወይ? ካልተሳካስ ምንድን ነው? ተጨማሪ እስካለ ይህ እንደ ኢትዮጵያዊ፣ ያው እሷን የተናገረችው ሁላችን የምንጠብቀው ነው። ትልቁ ነገር ያው እድገት፣ የተረጋገጠ እድገት እንዲኖረን፣ ቀጣይነት ያለው ዲሞክራሲው የተሻለ እንዲሆን ከዚህ ምርጫ እጠብቃለሁ። ይህ ገበላይነት መብቶች የተከበሩባት ኢትዮጵያ እንድትኖር ያው እንደ ዜጋ ጠብቃለሁ ማለት ነው። ትልቁ ነገር ግን ምንድን ነው እነዚህ የምንጠራቸው ልማቶች፣ ዲሞክራሲ በሌላ ሰው ደግሞ በሌላ ሀገሮች ያሉ ሳይሆን ኢትዮጵያ የሆነ ዲሞክራሲ ባህላችን ያገናዘበ እድገት ደረጃችንን ያገናዘበ የትምህርት ብቃታችንን ያገናዘበ ማንነታችንን ያገናዘበ ኢትዮጵያ የሆነ ዲሞክራሲ የበለጠ እድገት እንዲኖረው ማለት ነው። ከአምና የተሻለ ዲሞክራሲ እንዲኖረው ነው እንፈልገው ማለት ነው። ኢትዮጵያዊ የሆነ ስትል እድገታችንን፣ ትምህርታችንን ያገናዘበ ስትል እዛ ላይ ልታብራራልኝ ትችላለህ? ለምሳሌ አሁን በዓለም የዲሞክራሲ ስርዓት ግንባታ ያሉት ዲሞክራሲ የአሜሪካ አይነት ሊበራል ዲሞክራሲ አለ። ሁለተኛ ደግሞ የስካንዲኔቪያን አይነት ሶሻል ዲሞክራሲ አለ። ኢህአዴግ ያው ድርጅት መጨረሻ ላይ ከሁለቱ አንዱ ጋር ይገባል ወይ ሊበራል ይሆናል ወይም ደግሞ ሶሻል ዲሞክራት ይሆናል። ይሄ እዚህ ጋር ለመድረስ ግን ዝም ብሎ ዛሬ ልክ እንደ ቴምፓ ቀጥታ የአሜሪካን አይነት ኤክሰርሳይ ስናርት ብናል ይሄ ለሀገሪቷ ያው ካለው የህብረተሰቡ ግንዛቤ ያለን ማህበራዊ መሰረት አርሶ አደር ከመሆኑ አንጻር፣ ከተማው ከትምህርትም አንጻር፣ ከዛ ከዛ አንጻር ለሊበራልና ለሶሻል ዲሞክራሲ የሚሆን ኢትዮጵያ ስለሌለችም መጀመሪያ ያችን ኢትዮጵያ የመገንባት ጎን ለጎን ግን ዲሞክራሲ የማሳደግ ይሄ ደግሞ ያው አብዮታዊ ዲሞክራሲ የሚባለው ማለት ነው፣ ወይም ደግሞ ልማታዊ ዲሞክራሲ የሚባለው ኢትዮጵያዊ የሆነ ዲሞክራሲ አገልባድ አገናዘበ ነባራዊ መነሻ ያየ ዲሞክራሲ ማየት ራዕይ አለኝ ማለት ነው። እሺ አመሰግናለሁ። ኤልያስ ደስታ ድንቃ የተቃዋሚ ፓርቲው የመድረክ አባል ነው። የወጣቶች መሪም ነው ወጣት ደስታ። ኤልያስ ባለው ላይ አስተያየትን ብትሰጠን የኢትዮጵያ ወጣቶች ምን ተሳክቶ ማየት እንደሚወዱ በዚህ በሚቀጥለው ምርጫ ከሳራ ወይንም ከኤልያስ የተለየ አመለካከት የምትሰጠን አስተያየት ካለ። እሺ አመሰግናለሁ። ወይዘሮ ቴዜታ በዚህ ምርጫ የኢትዮጵያ ወጣቶች የሚጠብቁት ከዚህ በፊት በተደጋጋሚ ሲባል የነበረና ያላገኙት ምርጫው ነጻ ፊታዊና በሕዝቡ ዘንድ ተአማኒ ሆኖ ኢትዮጵያውያን የመረጡት ጥሩ መሪ እና ጥሩ ፓርቲ እንዲገኝ ነው የኢትዮጵያውያን ወጣቶች ፍላጎት። በዚህ ውስጥ እንግዲህ ኢትዮጵያ እስካሁን ድረስ ያጣችው ጥሩ መሪን ነው። ኢትዮጵያንን በሙሉ በእኩልነት የሚመራ ከራሱ በላይ ለህዝቡና ለሀገሩ ክብርና ታላቅነት የሚተጋና የሚሰራ ህግን የሚያከብር እና የሚያስከብር በሁሉም የመንግስት መስተዳደር አካላት የተማሩ የተመራመሩ፣ የማንበብ፣ የመረዳት፣ የማወቅ ዝንባሌ ባላቸው እና ህዝቡ ራሱ በመረጣቸው ሰዎች እንዲተዳደሩ የሚያደርግ መሪ ነው ኢትዮጵያ ሀገራችን ያጣችው። ስለዚህ የኢትዮጵያ ወጣቶች ይሄንን በጣም በጣም እጅግ ይፈልጋሉ። ምክንያቱም ጥሩ መሪ ማግኘት ማለት ሰላምን ማግኘት ነው፣ ፍቅርን ማግኘት ነው፣ መተማመንን ማግኘት ነው። የሁሉም መሰረት የጥሩ መሪ ስለሆነ ጥሩ መሪ ነው የሚፈልጉት። ጥሩ መሪ ደግሞ የሚገኘው በህዝቡ ነጻ ምርጫ ስለሆነ ይሄንን የዲሞክራሲ ስርዓትን ነው የሚፈልጉት ማለት ነው። ሰራ ያለችውን እስማማበታለሁ። ያው መልካም አስተዳደር ያስፈልጋሉ። በመልካም አስተዳደር ውስጥ ሁሉም ነገር አለና አቶ ኤልያስ ባስቀመጠው ነጥብ ላይ ለኢትዮጵያን የሚመጥን ባለው ላይ ለኢትዮጵያን የሚመጥን ኢትዮጵያውያን በትምህርትም በግንዛቤም በአስተዋይነትም ከሌሎች የአፍሪካ ሀገራት የሚያንሱ አይደሉም። በጣም በጣም የኢትዮጵያ ህዝቦች እንደውም በዓለም ላይ ካሉት የተሻለ ግንዛቤ ያላቸው ፈርሃ እግዚአብሔር ያለባቸው ሰላምን የሚፈልጉ ህዝቦች ናቸው። እንደው ጥሩ መሪ ቢኖራቸው ኖሮ ዓለምን የሚመሩ በፖለቲካም በኢኮኖሚም በሁሉም መስክ ዓለምን የሚመሩ ነበሩ። ግን ጥሩ መሪ ስላላገኘ ነው፣ እስካሁን ወደኋላ ኋላ እየቀረን ያለ ነው። ስለዚህ ለኢትዮጵያውያን የሚመጥን ለአሜሪካ የማይገባ፣ ለደቡብ አፍሪካ የማይገባ፣ ለናይጄሪያ የማይገባ ወይም ደግሞ ከነሱ ያነሰ ከነሱ ያነሰ ዲሞክራሲ የሚያስፈልገን አይደለም። በጣም በጣም የነቃ ህዝብ ነው በዘጠና ሰባቱ ምርጫ መሪያቸውን በትዕግስትና በስርዓት በህጋዊ መንገድ የመምረጥ ምሳሌ በታሪካቸው ባገኙት እድል አለሚን አሳይተዋል ስለዚህ ለኢትዮጵያውያን በጣም ፍጹም የሆነ ዲሞክራሲያዊ ስርዓት ያስፈልጋል እሺ አናኒያ የማንም ፓርቲ ተወካይ አይደለም እስካሁን በተነጋገር ነው ላይ ሳራ የስራ እድል መልካም አስተዳደር በቂ ትምህርትና የጤና ሽፋን ደስታም ቢሆን ምርጫውን ነጻና ፍትሃዊ አድርጎ ህዝቡን የሚያገለግል መሪ እስካሁን አላገኘንም ነው የሚለው ኤልያስ አሁን ያለው ስርዓት መቀጠል እንዳለበት ኢትዮጵያም ደግሞ በእድገቷ ሰፋ ላለ ሊበራል ዲሞክራሲ ገና ብቁ እንዳልሆነች ነው ያስረዳንና በዛ ላይ እስቲ አንተ አስተያየትህን ስጠን። እሺ ትዝታ መልካም። በእኔ በኩል እንግዲህ የማየው ነገር ሰዓቱ ከሁለት ሺህ ሰባት ምርጫ ምን ይጠብቃል በሚለው ጥያቄ ዙሪያ ከዘጠና ሰባት ምርጫ ጀምሮ ወጣቱ በማያቋርጥ የለውጥ ፍላጎት ላይ ነው። ያ ምንድን ነው? ከአፈና ይልቅ ነጻነትን፣ ኢህአዲግ ከሚከተለው የጠቅላይነትና የአግላይነት መንገድ ይልቅ ሁሉን አሳታፊ የሆነ ሁሉንም ደግሞ እንደ ዋነኛ ተዋና እያቀፈ አካሄድ ይፈልጋል። ስለዚህ ለምሳሌ አሁን ወጣቱ ሲባል በጣም ጥቅል የሆነ አገላለጽ ነው። ወደ ዝርዝር ውስጥ ስንገባው ለምሳሌ ጋምቤላ ያለ ወጣት ከመሬቱ ላይ ሳይፈናቀል ተወልዶ ባደገበት መሬት ላይ ምርቱን እያመረተ መኖር ሊፈልግ ይችላል። ስለዚህ በሰፊ ሁኔታ እየተካሄደ ያለው ይሄ የመሬት ሰራን እንዲቀለበስለት ይፈልጋል። ሙስሊሙ ወጣት ደግሞ የእምነት ነጻነት ተረጋግጦ የራሱን መሪዎች መምረጥ የሚችልበትን መንገድ ይፈልጋል። ኦሮሚያ አካባቢ ያለ ወጣት ደግሞ እሱ ያልተሳተፈበትና የማይስማማበት ፖሊሲ እንዳይተገበርና እሱ የተስማማበት እሱን የሚጠቅም ፖሊሲ እንዲከተል ያድግ ወይም ደግሞ ያለው መንግስት ያንን አካሄድ እንዲከተል ይፈልጋል። በከተማ ደግሞ አካባቢ ያለው ወጣት የተሻለ ጥራት ያለው የትምህርት እድል ማግኘትን፣ ሀሳቡን በነፃነት በደንብ መግለጽን፣ ያ በነፃነት ተደራጅቶ ለለውጥ ሀሳቦችን እያቀነቀነ እያመነጨ ሊከራከርበት ሊወያይበት ይፈልጋል። ስለዚህ በአጭሩ ስናስቀምጠው በሁለት ሺህ ሰባት የተለየ ነገር ኖሮ ሳይሆን ከአስራ ዘጠኝ ዘጠና ሰባት ተነበረው ነባራዊ ሁኔታም እጅግ የከፋና የዲሞክራሲያዊ ግንባታ የሚባለው የተቀለበሰበት ሁኔታ ስለተፈጠረ እሺ ሰባትም ቢሆን ህዝብ የተሻለ ነጻነትን እንጂ ያነሰ ነጻነትን አይፈልግም። ኢትዮጵያዊ ዲሞክራሲ የተባለው ደግሞ በመሰረቱ ኢትዮጵያዊ ተብሎ በኢሊያስ ተገለጸ እንጂ ኢህአዴጋዊ ዲሞክራሲ ነው። ኢህአዴጋዊ ዲሞክራሲ ደግሞ አብዮታዊ ዲሞክራሲ ነው። ያ ደግሞ ለአለፉት ሃያ ምናምን አመታት አይተነዋል። የተሻለ ነጻነትን ሳይሆን የባሰ አፈናንና ጭቆናን እያመጣ ህብረተሰቡን ለባሰ ምሬትና ፍራፍሬት ወይም ደግሞ አጠቃላይ የሆነ ቁጭት ውስጥ የከተተ ነው። ስለዚህ በአጭሩ እኔ ላስቀምጠው የምፈልገው ነገር በሁለት ሺህ ሰባትም የተሻለን ነገር ሰው ይናፍቃል። በተለይ ወጣቱ አጠቃላይ ለውጥ ይፈልጋል። ስርዓቱ ደግሞ አጠቃላይ የሆነ የቅቡልነት ቀውስ ውስጥ ገብቷል። ያ ደግሞ ሊገባ የቻለው የእያንዳንዱ ህብረተሰብ ክፍል ጥቅም በሚጻረር መልኩ የራሱን ቡድናዊ ጥቅም ብቻ በማስጠበቅ ሌላውን እያገለለ በመሄዱ አጠቃላይ የሆነ ብሶት መንፈስ ይታየኛለን። አራቱም ወጣቶች ውይይታቸው ነገ ይቀጥላል። ሰፋ ያለው ዝግጅት ነው የሚቀርበውና እንድትከታተሉ እንጋብዛለን። ለአሁኑ እናመሰግናቸዋለን። ቀጥለን አፍሪካ በጋዜጦች አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቃ ያቀርባል። ኢትዮጵያ ቀጣይዋ የአፍሪቃ ሀያል ሀገር ልትሆን እንደምትችል ተገለጸ። የመንደር ምስረታው ፕሮግራም ኃይል የታከለበት ነው ተባለ። የሚሉትን ርዕሶች ነው ዛሬ የምንመለከተው። ፎሪን አፌርስ የተባለው መጽሔት ድረገጽ፣ ቀጣይዋ የአፍሪቃ ሀያል በሚል ርዕስ ስለ ኢትዮጵያ ባወጣው ጽሑፍ ከአፍሪቃ በአውሮፓ ቅኝ አገዛዝ ስር ያልወደቀች ሀገር እሷ ብቻ የሆነችው ኢትዮጵያ የስሩ መንግስታትና የነገስታት ትውልዶች የተከተሉትን የታላቋን ኢትዮጵያ ገጽታ ደብዛ ነጸብራቅ ሆኖ ቆይቷል ይላል ለሁለት አስርተ ዓመታት ያህል የተካሄደውን ኤርስ በርስ ጦርነት ተከትሎ አንድ ሚሊዮን የሚሆን ህዝብ አልቋል ኢኮኖሚዋ ደቆ ረሃብ ገባ አለም ኢትዮጵያን የተራቡ ልጆች ተምሳሌ ታድርጎ ያይጀመር ካለ በኋላ ድረገጹስ ለኢትዮጵያ ጥንታዊ ታሪክ ይዘረዝራል የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አስርቱ ቃላት የተጻፈበት ጽላት አክሱም ውስጥ እንዳለ ትናገራለች። ሙስሊሞች በተቀበሉት እምነት ምክንያት ሜካ ውስጥ ክትትልና ስቃይ በበረታባቸው ወቅት በመጀመሪያው ሕጅራ የተሰደዱት ወደ ኢትዮጵያ ነበር። የኢትዮጵያ ወታደራዊ ሀያልነት ገዢዎቿ ለምዕት ዓመታት ያህል በብዝሃነት ላይ የተመሠረተውን ንጉሣዊ አገዛዝ በኃይልም ሆነ በመዋሃድ እንዲሁም በመስፋፋት ሉዓላዊነቷን ለመጠበቅ አስችሏቸዋል። እንደ አውሮፓ አቆጣጠር በ991 ዓ.ም ከ24 ዓመታት በፊት ማለት ነው። አማጽያን አዲስ አበባ ገብተው የአምባገነኑን መንግሥቱ ኃይለ ማርያምን አገዛዝ አስወግደው ብሔር ብሔረሰቦች ራሳቸውን እንዲያስተዳድሩ ባወጁበት ወቅት የታላቋ ኢትዮጵያ ህልውና ጉዳይ ጥያቄ ውስጥ ገብቶ ነበር ሲል ፎሪን አፌርስ የተባለው መጽሔት ድረገጽ ዘርዝሯል። ከ24 ዓመታት በኋላ ግን ኢትዮጵያ ፍጹም ተለውጣለች። በ201 በ212 ና በ2013 ዓ ምቶች ኢትዮጵያ ኢኮኖሚ በአማካኝ ከ ከመቶ በላይ ሲያድ ቆይቷል። በሚሊዮኖች የሚቆጠሩ በድህነት የሚኖሩ ሰዎችን ከድህነት ከረሃብ፣ ከበሽታ ዙሪት ለማውጣት ተችሏል። የህፃናት ሞት መቀነስን በሚመለከት የሚሊኒየም ልማት ግብን ለመምታት በቅታለች። ችአይቪ ኤድስንና ወባ በሽታን በመታገር ሳይሳካላት አይቀርም ይላል ፎሬን አፌርስ የተባለው መጽሔት ድረገጽ። በሟቹ ጠቅላይ ሚኒስትር መለስ ዜናዊ መራ የነበረው የኢትዮጵያ መንግስት ኢትዮጵያ ከድህነት እግሮ ሙቅ ወጥታ አፍሪቃን የመምራት እጣዋን በመተግበር ላይ ያነጣጠረ የታላቅ ኢትዮጵያ ራዕይ ሰንቆ ግዙፍ የሆነ ክልላዊ ዓላማ እንዳሰፈረ ድረገጹ ያወሳል። በሟቹ ጠቅላይ ሚኒስትር መለስ ዜናዊ እምነት ለአገር ውስጥና ለክልሉ ያለ ትልቅ ራዕይ የማይነጣጠሉ ናቸው። አቶ መለስ ዜናዊ በዓለም አቀፍ ደረጃ እውቅና ማግኘቱና ከዓለም ሀገራት ጋር አጋርነት መፍጠር የኢትዮጵያ ኢኮኖሚ እንዲያድግ በማድረግ የኢህአደግ አገዛዝ እንዲጸና እንደሚያደርግ ተገንዝበው ነበር። በሌላ በኩል ደግሞ በአገር ውስጥ የተረጋጋች ኢትዮጵያ አፍሪቃን ከተስፋ ቢስ አህጉርነት ልታወጣ የሚችልበት አቅም እንዳላት ተገንዝበው እንደነበር ፎሪን አፌርስ መጽሔት ድረገጽ ላይ የወጣው ጽሁፍ ያወሳል። ይህን ህልማቸውን እውን ለማድረግም ሟቹ ጠቅላይ ሚኒስትር መለስ ዜናዊ ከተወሰኑ ሀገሮች ጋር ብቻ መወዳጀቱ የእነሱ ጥገኛ መሆን እንደሚያስከትል ተረድተው ሰፊ ይዘት ካላቸው አጋሮች ጋር ጥሩ ግንኙነት ፈጠሩ። የብሪታንያ ጠቅላይ ሚኒስትር ከነበሩት ቶኒ ብሌር፣ ከቀድሞው የዩናይትድ ስቴትስ ፕሬዝደንት ቢል ክሊንተን፣ ከሀብታሙ ለጋሽ ቢል ጌትስ እና ከጆዝ ስቲግሊትስ ጋር የግል ግንኙነት መሰረቱ። የደቡብ ኮሪያን የኢኮኖሚ ተአምርን ለማጥናትም ወደ ደቡብ ኮሪያ የሄዱ ነበር። አፍሪቃን ወክለው በጂ ሃያ ጉባኤዎችና በአየር ንብረት ለውጥ ስብሰባዎች በመገኘት የታዳጊው ዓለም ቃል አቀባይነት ሚና ተጫውተዋል። በሌላ በኩል ደግሞ ዓለም በአሸባሪነት ላይ በሚያካሄደው ትግል በክልሉ የዋሽንግተን ምክትል ህግ አስከባሪነት ሚና መጫወቱ የሚጎዳ ሆኖ አልታያቸውም። የኢትዮጵያ ዲፕሎማቶችና ጀነራሎች በአፍሪቃ ቀንድ በቀይ ባህርና በአደን ባህረ ሰላጤ ወሳኝ የዩናይትድ ስቴትስ አጋሮች ሆነው ሰርተዋል። ግብፅን፣ ኬንያን፣ ሳውዲ አረቢያን በመሳሰሉት የቆዩ ወዳጆቻቸው ያለውን የለመረጋጋት ሁኔታ ያሳሰባቸው የዩናይትድ ስቴትስ ባለሥልጣኖች በአሸባሪነት ላይ በሚካሄደው ጦርነት ኢትዮጵያ የምታሳየው አስተማማኝነትና ውጤታማነት ወሳኝ አድርገው ያዩታል። የአቶ መለስ የወቅቱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ሀያል የሆነው የገዢው ፓርቲ ፖሊት ቢሮ የታላቋ ኢትዮጵያ ራዕይ ጥቅም እንጂ ጉዳት በማያደርስ ክልላዊ የበላይነት ላይ የተመሰረተ ነው። የኢትዮጵያ የረጅም ጊዜ ስትራቴጂ በኤነርጂና በውሃ መሰረተ ልማት ላይ ያጠነጠነ ክልላዊ ውህደት መፍጠር ነው ሲል ፎሪን አፌርስ ድረገጽ የኢትዮጵያ ስኬቶችን በሰፊው ይዘረዝራል። በሰብአዊ መብት ረገድ አለ ያለው ጉድለትንም አንስቷል። ዘ ጋርዲያን ጋዜጣ ድረገጽ ደግሞ የኢትዮጵያ የመንደር ምስረታ መርሃ ግብር ሰቆቃ፣ ጭቆናና አፍ ማዘጋት በታከለባቸው የማስገደድ መንገዶች ይደረጋል ይላል። ዋናው መስሪያ ቤቱ ካሊፎርኒያ የሆነው ኦክላንድ ኢንስቲቱት የተባለው ቡድን ያወጣው ዘገባ አንድ ስማቸውን ያልገለጹ የጋምቤላ ነዋሪ ከዚህ ቀደም ከመንደራችን እንድንወጣ ተጠይቀን አይሆንም ብለን ነበር። መሬታችን ለምና የውሃ ተደራሽነት ያለው በመሆኑ ለአንድ የአገር ውስጥ ኢንቨስተር ሊሰጡት ነበር። ባለፈው ዓመት ግን ለመውጣት ተገደድን ማለታቸውን ያወሳል። የጋምቤላው ነዋሪ ቀጥለውም በሄድንበት ቦታ ምግብና ማህበረሰባዊ አገልግሎት ታገኛላችሁ ተብለን ነበር። ሆኖም መንግስት የገባውን ቃል አልፈጸመም። መንግስት ገንዘብ ከለጋሾች ያገኛል፣ ሆኖም ወደ ማኅበረሰቡ አልደረሰም። እነሱ ኪሳቸውን ሲሞሉበት፣ ገበሬዎች በረሃብ ያልቃሉ ማለታቸውን ዘ ጋርዲያን ድረገጽ ዘግቧል። መንግስት በሚሊዮኖች ሄክታሮች የሚቆጠሩ መሬቶች ለውጭ መዋለ ነዋይ መዳቢዎች ሰጥቷል። መንግስት 1.5 ሚሊዮን የሚሆኑ ሰዎችን ከመሬታቸው አንስቶ ሞዴል በሚላቸው መንደሮች ለማስፈር አቅዷል። ሆኖም እስራትን፣ ማስፈራራትን፣ አስገድዶ መድፈርን የመሳሰሉት የማስገደድ ተግባሮች እንደሚታከልበት ጋርዲያን ድረገጽ ላይ የወጣው ጽሑፍ ያወሳል። ለንደን ያለው የኢትዮጵያ ኤምባሲ ቃል አቀባይ የኢኮኖሚ አሰራራችን እንደሚያሳየው አብዛኞቹ ኢትዮጵያውያን ከልማት እድገቱና ከዘላቂው የልማት ፕሮግራማችን ተጠቅመዋል በማለት ማስተባበላቸውን ድረገጹ ጠቅሷል። አንድ የደቡብ ኦሞ ነዋሪ ደግሞ በግዴታ የሚደረገው የሰፈራ ፕሮግራም በተለያዩ ጎሳዎች መካከል ግጭት አስነስቷል። መንግስት ከማህበረሰቡ ጋር በመመካከር ቢያደርገው ኖሮ ሊቀበሉት በቻሉ ነበር። ሆኖም መንግስት ነው የሚያዘው ማለታቸውን ዘገባው ገልጿል። መንግስት ሁለትና ሶስት ከብት መያዝ ትችላላችሁ ይለናል። ይህ ግን ለእኛ ከባድ ነው፣ ምክንያቱም ኑሯችን ከከብቶቻችን ጋር የተሳሰረ ነው ማለታቸውን ድረገጹ ላይ የወጣው ጽሑፍ ጠቅሷል። አንድ የመንግሥት ሠራተኛ የፌዴራሉ መንግሥት ለአካባቢው ማኅበረሰብ ደንታ የለውም ማለቱን ተጋርዲያን ድረገጽ አስፍሯል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አመሰግናለሁ አዳነችን ለፕሮግራሙ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።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 የአሜሪካ ድምፅ ራዲዮ እስካሁን የሚያሰማውን ፕሮግራም እዚህ ላይ አበቃ። በ19 በ25 በ22 እና በ25 ሜትር ባንድ ከሚያሰማ ፕሮግራም እዚህ ላይ አበቃ። አሁን ትግርኛ ይቀጥላል። በእኛ በኩል ሰላም ደህና